ጋቢና ቢኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቢኦኤ አስገባችሁ።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 ሰላም ሰላም፣ ደህና ይስጥልኝ የተከበራችሁ አድማጮቻችን። ዲጄ ፋቱ ከጋቢና ቪኦኤ ከዚህ ከአሜሪካን ድምጽ ስቱዲዮ 14 በቀጥታ የሚተላለፈው የአርቡ ጋቢና ሙዚቃ ፕሮግራማችን ተጀምረዋል። እንግዲህ አብራችሁኝ በመቆየት አብራችሁኝ እንድትቆዩ በመጋበዝ ማስተናገዳቸው ዲጄ ፋቱ ዛሬ እንግዳጭኛለሁ እንግዲህ አይማን ነው ስሜ ኤባ ተስፋዬ ይባላል የስነ ልቦና ባለሙያ እና አማካሪ ነኝ። እንግዲህ በተለያዩ የስነ ልቦና እንዲሁም ደግሞ የመነቃቃት ህይወት ላይ ለውጥ የማንፋት ሀሳቦች ላይ ነው የማስተምረው። ኤባ ተስፋዬ ይባላል ብዙዎቻችሁ በተለይ ኢትዮጵያ የምትገኙ ታውቁታላችሁ በሚሰጠው እንደዚህ የሚያነቃቁና ሞቲቬት የሚያደርጉ ትምህርቶች እሱን ጋብዣለሁ። ዛሬ ካወራናቸው ነገሮች መካከል ስለ ቃላት ስለ ቃላት ሀይል አውርተናል። የምንናገረው ቃል የሆነን ሰው ሊሰብረውም ሊጠግነውም ይችላል። ደግሞ ስለ ማነሳሳት አንድን ሰው ስለ ማነሳሳት በጥሩ ቃል ተናግረን ከፍ ከፍ ስለ ማድረግ እና ሰዎች የራሳቸው ህይወት ላይ ለውጥ ማምጣት ከፈለጉ አንደኛው ፕራክቲስ ማድረግ ያለባቸው ጥሩ አስተሳሰብና ለሌሎች ጥሩ ማሰብ መቻል ነው። አዎ ስለ ጥሩ አስተሳሰብ ነው ያወራነው። እንድታደምጡ ጋብዛለሁ። ስለ ጥሩ አስተሳሰብ ብዙ ብዙ አውርተናል። አርየስ የሚባል ሲስተም አለ፣ የአእምሮ ሲስተም። አእምሯችን በቀን እስከ ሁለት መቶ አሚን ሁለት ሚሊዮን በላይ ኢንፎርሜሽን ነው ወደ አእምሮ ውስጥ የሚገባው እና ያ ሁሉ ግን ጠቃሚ አይደለም። እንግዲህ ብዙ ነገሮች አውርተናል። በመሀል በመሀል ሙዚቃ እየጋበዝኩኝ እንድታዳምጡ ጋብዛለሁ። መጀመሪያ ሙዚቃ ሪጌም ጋብዛችሁ ጥላሁን ገሰሰ ላንቺ ብዬ

ማለፊያ ይላል። ጥላሁን ገሰሰ ማለፊያ ለአንቺ ብዬ ያደመጣችሁት ሙዚቃ ነው። ጥላሁን ገሰሰ ዶክተር አርቲስት ጥላሁን ገሰሰ ነበር። የምታለም ጥጽጋ ቤና ቪኦኤን ነው ማስተናገዳችሁ። ዲጄ ፋትሱነኝ ፕሮግራማችን እንግዲህ ዛሬ በጥሩ አስተሳሰብ ላይ ጥሩ አስተሳሰብ እና ጥሩ ቃላት ምን ማድረግ እንደሚችሉ ከአንድ በታችን ወጥተው ምን ማድረግ እንደሚችሉ የስነ ልቦና ባለሙያ ነው፣ በጣም የታወቀ ሬዲዮን ፕሮግራም አለው ኤባ ተስፋ ይነግረናል። ቃላት የምንናገረው ቃል የሆነን ሰው ሊሰብረውም ሊጠግነውም ይችላል። ሰው የሚለውን ከያዝን በኋላ እንኳን አይደለም ሰው ላይ ውሃ መለወጥ የሚችልበት ሁሉ ሁኔታ አለ ዶክተር መዙሩ ኤሞቶ የሚባል ሳይንቲስት አለ። ሌሎችም ብዙ አሉ አክ በዚህ ኤሪያ ላይ የሚሰሩ ምናልባት ብዙዎች ሄደው ማየት ይችላሉ። ኢንተርኔት ላይ ጉግልም ማድረግ ይችላሉ። ፌስቡክም ላይ የተለያየ ቦታዎች ላይ ማየት ይችላሉ እና በዚህ ጉዳይ ላይ አክቹዋል ኤክሰርሳይሶች የተሰሩ አንድ የሰሩት ጥናት ምን ነበር መሰለ ሶስት ሩዞችን የሩዝ እቃዎችን አዘጋጁና ሩዝ የሆነ ያህል አስገብተውበት ውሃ ደግሞ ውስጡ ከተቱ። ውሃ ውስጡ ከከተቱ በኋላ አንደኛውን የሆነ ክፍል አስቀምጠው በጣም ጥሩ ቃላትን ይናገሩታል። አንተ ቆንጆ ነው፣ ዋው፣ ደስ ስትል፣ እወድሃለሁ፣ እንደዚህ እንደዚህ ጥሩ ነገሮችን ማለት ነው። አንደኛውን ደግሞ በጣም ታስጠላለህ፣ ሙት፣ ምናምን የሚሉት ይሄ ሰቅጠጥ የሚሉህ ቃላቶች አሉ አይደለ? እነሱን ይናገሩታል። ሶስተኛውን ደግሞ ማንም የማያገኝበት አንድ ቦታ ላይ ወሸቁት። ከዛ በኋላ አዎ ዝም ብለው አስቀመጡት። ከዛ በኋላ ሶስቱንም ጊዜያቸው ሲደርስ ተመለከቷቸው። መጥፎ ቃላት ሲነገርበት የነበረው ምንድን ነው ሩዝ ምንም አላደገም። ፖዚቲቭ ቃላት ወይም ጥሩ ቃላት ሲነገረው የነበረው ደግሞ በሚገርም ሁኔታ አበቡ ሩዞቹ። ለብቻው ማንም እንዳያገኘው ኢግኖር የተደረገው ይሄ ወይም ምንድን ነው በመዝጋት ሰዎችን የምንተውበት ጊዜ አላር እንደ ቅጣት እንደዛ የተዘጋው ደግሞ በሰበሰ እና ቃላቶቻችን በጣም አስፈላጊ ናቸው፣ በጣም ወሳኝ ናቸው እና ፖዚቲቭ ሲሆኑ ነው ግን ደግሞ የሚጠቅሙት። ያለዚያ እንዳያድግ የሆነ ነገር እንዲሞት የሚያደርጉበት ሁኔታ አለ። ቅድም ያልኩት ነገር አላለ ውሃዎቹ ሲለወጡ፣ የምንናገራቸው ነገሮች እነሱ ውስጥ ገብተው ሲለውጧቸው አፌክት እንደሚያደርጉት እኛ ደግሞ ሰዎች ከሰባ ፐርሰንት በላይ ውሃ ነ ሁለት ሶስተኛ አእምሯችን ውሃ ነው። ስለዚህ መጥፎ ቃላትን ስንናገር የዛን ሰው አካልና ማንነት እስከ መረበሽ ድረስ እንደርሳለን። ግን መጥፎ ፓርቱ ምንድን ነው መሰለህ? ስትናገረውና ያንን ሰው ለመጉዳት ብለህ የምትለው ነገር መጀመሪያ አንተ ጋር ያለውን ውሃ ነው የሚረብሸው። ምክንያቱም አንተ ውስጥ ያለው ውሃ አይለየውም አንተ ስትናገር ውሃው ቃል መሆኑን እንጂ ከማን ወደ ማን የሚለውን አያይም። ውሃው ግን ቅድም እንዳልኩት ለማን ይባል ለምን ይባል አይረዳም። የሚያውቀው ነገር ምንድን ነው? ቃሉን ይቀበላል። ቃሉ ደግሞ ወይ ጥሩ ያደርገዋል ወይ መጥፎ ያደርገዋል። ውሃው ተናጋሪው ሰውዬ ለራሱ ሲያስብ ቆይቶ ከዛ በኋላ ሌላን ሰው ሊጎዳ ካሰበ፣ ሌላኛውን ሰው ከሚጎዳ ይልቅ ራሱን ነው የበለጠ የሚጎዳው። አድማጮች ያደመጣቸው ባን ነበር። ተመልሰን እንመጣለን። ሁለት ካሁን በኋላ ሁለት ጊዜ ተመላልሰ እንመጣለን። በመሀል ሙዚቃ ልጋብዛችሁ ብዬ ነው። ሙዚቃ መጋብዛችሁ ሙዚቃ እንግዲህ ቆየት ያሉ ናቸው። ዛሬ አሰብኩት። አለማየሁ እሸቴና ሂሩት በቀለ ናቸው። ተመለስ ይሰኛሉ። ሙዚቃ ቅንብሩ በጣም ይገርማል። የማንዶላ አውቅም ግን አስገራሚ ነው ሲያዳምጡት ተመለስ ያደመጣችሁ ሙዚቃ አለማየሁ እሸቴ እና ሂሩት በቀለ ነበሩ። ቆየት ያደ ሙዚቃ ነው። ዲጄ ፋቱ ከጋቢና ቢዮይ ዛሬ ኤባ ተስፋይን አሳፍረናል። ሰዎች ማነሳሳት ማለት ማሞገስ፣ ጥሩ ጥሩ መናገር ምን ጥቅም አለው ብየው ነበር። እስቲ የመለሰውን አድምጡልኝ። ሰዎች ስናነሳሳቸው ወይም በጣም ጥሩ ሰርተሃል ወይም በጣም ብዙ ጥሩ አድርገሃል ሲባል የሆነ ሰው ከፍ ወደ አለ ደረጃ መድረስ ይችላል። ያ ብቻ ሳይሆን ያንን ያለው ሰው እንደ ባለ ውለታ አድርጎ ይወስደዋል። ስለዚህ ውለታ የዋለልህን ሰው ምን ማድረግ ነው የምትፈልገው? በኋላ ማገዝ ትፈልጋለ፣ መርዳት ትፈልጋለ፣ የእኔ ሰው ነው ብለህ ትይዘዋለህ። ምሳሌ ልስጥህ። ሕጻናት ሲያሳድጉ እንግዲህ ወላጆች ምናልባትም ትምህርት ሊሆናቸው ይችላል። መጥፎ ነገር አድርጎ ከመቅጣት ይልቅ ፖዚቲቭ ሪኢንፎርስመንት ወይም ጥሩ ነገሮቹን በማየት ይሄንን ጥሩ አድርገሃል ብለህ ብትሸልመው ያንን ጥሩ ነገር የበለጠ ለማድረግ ነው የሚሄደው። ከዛ በኋላ ባይ ዲፎልት መጥፎውን ው ይሄ መጥፎ ነው ስላልከው ብቻ ከጥሩ ተቃራኒ ስለሆነ አይፈልገው። ምክንያቱም የጥሩን ጥቅም ያውቃታል። ሰዎች በሚያደርጓቸው ነገሮችና በሚሏቸው ነገሮች እራሳቸው እንደ ቅድም እንዳልኩት ይጠቀማሉ። ምሳሌ አንድ ደግ ድርጊት ስታደርግ ወይም ጥሩ ድርጊት ስታደርግ ለተደረገለት ሰው ብቻ ሳይሆን ለአድራጊው የኦክሲቶስን መጠን ወይም እንግዲህ የአእምሮ ውስጥ የሚቀመጥ ኬሚካል ነው። ይሄ ቦንዲንግ ወይም የሚያቀራርብህ የኬሚካል አይነት ነው። እንዲሁም ሌሎችም ኬሚካሎች አሉ፣ ስሜትህን የሚያነሳሱ ጥሩ ስሜት እንዲሰማ፣ እንዲሁም ደግሞ ከታመም ቶሎ እንድትድን የሚያደርጉ ኬሚካሎች አሉ፣ ጥሩ ነገር በማድረግህ ብቻ የሚወጡ ማለት ነው። ደስ የሚለው ምንድን ነው መሰለህ በማድረግህ ወይም ሲደረግልህ ብቻ አይደለም፣ ሲደረግ ካየህ ራሱ ለውጥ ያመጣል እና ሰዎች የራሳቸው ሕይወት ላይ ለውጥ ማምጣት ከፈለጉ አንደኛው ፕራክቲስ ማድረግ ያለባቸው ጥሩ አስተሳሰብ እና ለሌሎች ጥሩ ማሰብ መቻል ነው። ለምን መሰለህ? ለሌሎች ስታደርግ ላንተም ይደረግልሃል፣ ወይም እንትኑን ምላሹን ታየዋል። ይሄን ደግሞ በተደጋጋሚ ያየ ነው ነገር ምንድን ነው የሚባለው መሰለህ መርዝ መጀመሪያ የሚጎዳው ይባላል የተቀመጠበትን ጠርሙስ ነው ይላል ምክንያቱም ያን ጠርሙስ ለምንም አትጠቀመውም ከዛ በኋላ ስለዚህ እንደዛው ደግሞ ጥሩ ነገር የተቀመጠበት ዕቃ ልትጥለው ሁሉ አትፈልግም ያ ነገር ጥሩ ነገሩ ሲያልቅ እንኳን በጣም ቦታ አሪፍ አሪፍ ቦታ ነው የምታስቀምጠው አዎ በቃ አስቀምጠኸው ትውስታ ይፈጥርብሃል ሽት ሆን ማለት ነው ሽት ሆን በቃ እኔ ቸኮሌት ስለምወድ ቸኮሌት ልል ነበር። የቸኮሌት ካርቶኖችን እናስቀምጣቸዋለን እንኳ ሳናውቀው የሆነ እቃ ማስቀመጫ ምናምን እናደርጋቸዋለን። እና ከወደድከው ነው ግን ያን ነገር ስለዚህ እኛም ደግሞ ለሰዎች የምንለው የምናደርገው ነገር እኛ ህይወት ላይ ለውጥ ያመጣል። ባ ተስፋዬን ያደመጣችሁት ሰዎችን ስለማነሳሳት ሰዎችን ስለማበረታታት ጥሩ ጥሩ ነገር ወደ እነሱ ስለመናገር የሰጠን መግለጫ ነው። እንግዲህ በጣም ደስ ይላል፣ ያስፈልጋል። ሰዎችን ማነሳሳት ከፍ ከፍ ማድረግ፣ ያደረጉትን ጥሩ ነገር አይቶ ማደናነቅ አስፈላጊ ነው። ዲጄ ፋት ከጋቢና ብዬዋይ ነኝ። ሙሉ ቀመለስ እንስቻል እንጠን ደግሞ እንመለሳለን። ወደ መጨረሻው ፓዘቲቭ ቲንኪንግ አውርተና ስለዛ እናወራለን።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 Редактор субтитров а ብዙ ነገሮችን ማየት አንችልም። አንድ ቀላል ምሳሌ ሊሆን የሚችለው ራሳቸውን የሚያጠፉ ሰዎች ናቸው። ብዙዎቹን ስትመለከት ከስድስት ወር ከሶስት ወር ከአንድ አመት በኋላ እንዴት ምን ሆኜ ነው ይሄን ነገር ልወስን የነበረው ብሎ በጣም ይጸጸታሉ። ምክንያቱም ቆየት ብሎ አለፍ ብሎ ሲመለከቱት ሊያረጉት የነበረበት ሊያደረጉት የነበረው ነገር ምክንያቱ በጣም የማያስኬድ ወይም ቀላል ሊባል የሚችል ነገር፣ ነገር ግን በጊዜው ኔጌቲቭ ወይም መጥፎ አስተሳሰብ ውስጥ ስለነበሩ አእምሯቸው ተዘግቶ ነበር። ስለዚህ ህይወትህ ላይ ለውጥ ማምጣት ከፈለግ ፖዚቲቭ ቲንኪንግ ወይም አሉታዊ አስተሳሰቦች ወይ ጥሩ አስተሳሰቦች ናቸው ምርጫ ሊሆን የሚገባው ስለዚህ ሌላውን ሰው ስትደግፍ ያንተን አእምሮ ወደ ፖዚቲቭ አስተሳሰብ እየወሰድከው ነው። ስለዚህ ምን ያደርግልሃል? አእምሮ ለአንተም ህይወት የሚጠቅሙህን ነገሮች ሊያሳይህ ይሞክራል፣ ወይም ጥሩ ጥሩ ነገሮችን በአካባቢ ያሉትን ማሳየት ይጀምራል። ይገለጥልሃል ማለት ነው፣ ይበራልሃል በደንብ በደንብ በጣም አርስ የሚባል ሲስተም አለ። የአእምሮ ሲስተም አእምሯችን በቀን እስከ ሁለት መቶ አሚን ሁለት ሚሊዮን በላይ ኢንፎርሜሽን ነው ወደ አእምሮ ውስጥ የሚገባው እና ያ ሁሉ ግን ጠቃሚ አይደለም። ሁሉም ነገር ይገባል። ነገር ግን እንደ ምንድን ነው ማንቀርቀቢያ ነው የሚባለው ፊልተር ይደረጋል። ወይም አጣርቶ ነው አጥልሎት የሚፈለገውን ነው ከላይ የሚያስቀረው። እና ምን ይሆናል መሰለህ፣ ለምሳሌ ጓደኛህ ከዚህ በፊት ኖሮት እንደነበረ የማታውቀውን ስልክ አንተ ትገዛለህ። ከገዛህ በኋላ በየቦታው ያንን ስልክ ታየዋለህ። ጓደኛ ከዓመት በፊት የገዛው ስልክ ነው። ለካስ ግን አንተ ልባል አልከው። ብዙ ጊዜ ሴቶች ሲያረግዙ ነው እንደዛ የሚሆኑ፣ ከተማው ሙሉ እርጉዝ ይመስላቸዋል። እኔንም ያውኛል በለ እና እንዳልኩ አሁን ፖዚቲቭ ነገር ስለ ሰው ፖዚቲቭ ማውራት ስትጀምር ወይም አእምሮህ ፖዚቲቭ ወይ ጥሩ ነገር ማሰብ ሲጀምር ምን ያደርጋል መሰልህ? አእምሮህ ከአካባቢህ ያሉትን ጥሩ ነገሮች ለአንተም የሚጠቅሙህን ያሳይህ ይጀምራል። ምክንያቱም ፊልተርህ ጥሩ የሆነን ነገር አሳየኝ ብለዋል። ምናልባት ግን ፖዚቲቭ ቲንኪንግን ለማጠናከር ምን ማድረግ ነው ያለብን የሚለው ሀሳብ ከተነሳ ምን ማድረግ እንችላለን? አንደኛ በአካባቢያችን ያሉትን ሰዎች ልብ ብለን መመልከት አለብን። ጥሩን ነገር የሚናገሩ የሚያስቡ ሰዎች ናቸው ወይ? ምክንያቱም ብረት ብረትን ይስላል እንደሚባለው በአካባቢያችን ያሉትን ሰዎች ባህር የመያዝ እድላችን ከፍተኛ ነው። ስለዚህ በአካባቢህ ላይ የምታየው የምትሰማው፣ ነገር አብረህ ጊዜ የምታሳልፈው ሰው ይቀርጸሃል። ስለዚህ ሁልጊዜም ጥንቃቄ ይፈልጋል። አንደኛው ነገር እሱ ነው። ሁለተኛ የምታነበው የምትሰማው፣ የምታየው ፊልም ሊሆን ይችላል፣ የምታነበው መጽሐፍ ሊሆን ይችላል፣ የምትሰማው የሬዲዮ ፕሮግራም ሊሆን ይችላል። በተደጋጋሚ ወደ ጭንቅላትህ የምታስገባው ነገር ያን ወስደ ወደ አእምሮ ስትከተው ማንነትህን እየቀረጸው ይሄዳል። ስለዚህ እኛም ፖዚቲቭ ነገሮችን የሚያሳዩ ሀሳቦች ያላቸውን ነገሮች መከተል፣ ፊልሞች ሊሆኑ ይችላሉ፣ መጽሐፍቶች ሊሆኑ ይችላሉ፣ የተለያየ እነዚህ አይነት ትምህርቶች፣ አስተምህሮቶች የመንፈሳዊ ነገሮች መንፈሳዊ ሙዚቃዎች፣ መንፈሳዊ ትምህርቶች፣ ፊልሞች ሊሆኑ ይችላሉ። ማንኛውም ጥሩና ሕይወትህ ላይ ጥሩ ለውጥ ሊያመጣ የሚችል እና ፖዘቲቭ አስተሳሰብ የሚያመጣልህን ነገር በተደጋጋሚ ወደ ጭንቅላት ማምጣት። ከዛ በኋላ ደግሞ አስተሳሰቡን ጠዋት ጠዋት ስትነሳ መቅረት ምን ማለት ነው መሰለ አን አቲቱድ ኦፍ ግራቲቱድ ጌትስ ዩ ቱ አሃይ አልትቱድ ይባላል ምን ማለት ነው? የምስጋና አስተሳሰብ ወይም እይታ ከፍ ወዳለ ደረጃ ያደርሰሃል የሚል ሀሳብ አለ። ስለዚህ ጠዋትህን ስትጀምር በምስጋና ጀምር። የምታመሰግንባቸው ነገሮች በጣም ብዙ ናቸው። ምናልባት እንግዲህ አሜሪካ እንዴት እንደሆነ አላቅም። ሰላምታው አሁን በአማርኛ እኛ ጋር ግን ምን አዲስ ነገር አለ ሲባል፣ ምን አዲስ ነገር አለ ዝም ብሎ ነው እንዳለ ነው ይባላል እና እሷ ነገር ህይወት ላይ መጥፎ ሀሳብ አላት። ለምን መሰለህ በህይወትህ ውስጥ ያሉትን ጥሩና አዳዲስ ነገሮች እየቆጠርክ አይደለም ማለት። እነሱን ካልቆጠርክ ደግሞ ትልልቆቹም ሲመጡ ኖቲስ አታደረጋቸው ታልፋለህ። ምክንያቱም በረከትህን መቁጠር ላይ አይደለህም ያለው፣ አይ ቲንክ ዴሚየን ማርሊ ነው መሰለኝ ካውንት ዮር ብለሲንግስ የሚል አንድ ሙዚቃ አለው እና በጣም ሁሌ ነው የሚገርመኝ። የሚጠቅሳቸውን ነገሮች ስትሰማ አይ ጋት ኒው ሄልት ኢንሹራንስ ይላል። የሆነ ፓርት ላይ ማድረሰው፣ የጤና ኢንሹራንስ አዲስ ገብቻለሁ አሁን ብዙዎቻችን የምናስበው ነገር አይደለም። ይህን ያህል ጠዋት ተነስተ እንዲያው ተመስገን አዲስ የጤና ኢንሹራንስ አለኝ አትልም። ነገር ግን ማለት አለብን እያንዳንዷ በሕይወታችን ያለችውን ነገር ላይ ማመስገን መቻል። ልክ ማመስገን ስንጀምር የዛች ፊልተሯ ላይ እናስገባታለን። እውነት ነው ከዛ የምናመሰግንባቸውን ነገሮች እየጨመሩ እየጨመሩ የምናመሰግንባቸው ምክንያቶች እየታዩን እየታዩን አዳዲስ በረከቶች በሕይወታችን ሲመጡ እየተገለጠልን እያወቅ ነው እየተደሰትንበት መሄድ እንችላለን። ብዙ ጊዜ እኮ ያላገኘነውን ነገር እየቆጠርን የተቸገርነው ወይም የሌለንን ነገር ከሌለህ ነገር ላይ ምንም መጀመር አትችልም። አንድ ጊዜ ትዝ ይለኛል የሆነ ኮሌጅ ላይ ተጠርቼ ሌክቸር እየሰጠሁ ነበር ለእንግዳ እና ልክ ስጨርስ እንግዲህ ከዚህ በኋላ አልኩኝ እንደ ቀልድም ነበር ያልኩት። እኔ ማንም ድንጋይ ላይ ቁጭ ብሎ ሴቶችን ሲላከፍ እንደማይ እንደማላይ ተስፋ አደርጋለሁ አልኩኝ። አንደኛው ልጅ በጣም ተናድደ። ከዛ እንዴት እንደዚህ ትላለህ አለኝ። እዛ ጋር ተቀምጦ ያለው ልጅ እኮ ወዶ አይደለም ማለት። እሺ ምንድን ነው የተቸገረው ንገረኝ አልኩት። ስራ የሚያስቀጥር ዘመድ የለውም፣ ትምህርት የለውም፣ እንዲህ የለውም ዘረዘረልኝ የሌለውን ነገር ብቻ። ከዛ ጠየኩት ምንድን ያለው አልኩት። ምክንያቱም ከሌለህ ነገር ላይ መጀመር አትችልም። አዎ፣ ለምንድን ነው ስለ ከስድስት ኪሎ ሳሪስ ወይም መርካቶ መሄድ ከፈለግ መጀመሪያ የምትመለከተው ምንድነው? ምን አለኝ ፕራይቬት ሄሊኮፕተር ካለኝ ወስዶ መርካቶ ሊያደርሰኝ ይችላል። እሱ ከሌለኝ መኪና ቁልፍ አለኝ ወይ ኪሴ ና ያለው መኪና ካለኝ በመኪና ሄዳለሁ። መኪና ከሌለኝ ምን አደርጋለሁ? ምን ያህል ብር አለኝ? በኮንትራት ታክሲ ልሄድ ይችላለሁ ብር የሚበቃኝ ከሆነ ኖ፣ እሱም የለኝም። እሺ በኖርማል ታክሲ ልሄድ ይችላለሁ። ካልሆነስ በባስ ካልሆነስ ምንም ከሌለኝስ በእግሬ እሄዳለሁ። ይሄን ሁሉ ምንድን ነው የሚሆነው? ያለህን ስትቆጥር ነው የምታውቀው ው ብር የለኝም፣ መኪና የለኝም፣ በምን እሄዳለሁ ብለህ መቁጠር ብትጀምር መርካቶ ትሄዳለህ፣ የትም አትደርስ። እና አንድ ሀሳብ ነገርኩት። ሲክስ ዲግሪስ ኦፍ ሴፐሬሽን የሚባል ቴዎሪ አለ። ምን ማለት ነው? ማንኛውም የምትፈልገውን ሰው ስድስት ሰዎችን አልሳህ ታገኘዋለህ። እና አሁን ይሄ ልጅ ሰው አያውቅም ያልከኝ በጎረቤቱ ያሉት በጥበቃነት የሚሰሩ ሰውዬ አያቅም ወይ አልኩት እንግዲህ ምናልባት በሱ ጭንቅላት ጥበቃ የሚሰራ ሰው ዝቅተኛ አድርጎ ሊያስብ ይችላል ብዬ አስቤ ማለት ነው አይጠፋም አለኝ እሳቸው ጥበቃ ይስሩ እንጂ የጠቅላይ ሚኒስትሩ ዘመድ ሊሆኑ አይችሉም ወይ አልኩት እንግዲህ ይሄ በዘመድ ይሰራ ማለት አይደለም ነገር ግን እንደው ሰው አያቅም ለሚባለው ነገር ውሸት ነው የምታውቀው ሰው አለ ያ ሰው ደግሞ የሚያውቀው ሰው አለ ስለዚህ ችሎታህን እንድታሳይ ያ ሰው እድል ሊያሰጥህ ይችላል። ይችላል ስራ ያሰጥሃል ማለት አይደለም፣ ግን ችሎታህን እንድታሳይ እድል ሊያሰጥህ ይችላል። ወይም ታማኝ ነው ይሄ ሰውዬ፣ እስኪ እዩት። ሬፍረንስ የምንለው ነገር ማለት ነው። በጣም ነው የሚሰራው ይሄ ነገር። ግን ምንድን ነው መሰለህ፣ ያለህን መቁጠር መቻል ላይ ነው። ስለዚህ በየጠዋቱ ምስጋና፣ ምስጋና ምንድን ነው የማመሰግነው? ሰው ሰላም ሲልህ፣ ምን አዲስ ነገር አለ ሲልህ፣ አዲስ ነገር የለም አትበለው አዲስ ካልሲም ከገዛ አያግባው እሱ። ግን አዲስ ካልሲ ገዝቻለሁ ለው ብለህ ነገር። ምክንያቱም አንተ አዲስ ነገር እየቆጠርክ ነው። እንግዲህ የተከበራችሁ አድማጮቻችን ፕሮግራማችን ሊጠናቀቅ አንድ ሶስት አራት ደቂቃዎች ነው የቀሩት። እንግዲህ የባ ተስፋን አድምጣችሁታል። የዚህን ኢንተርቪው ሙሉ ክፍል በዌብሳይታችንና በፌስቡክ ፔጃችን ላይ አደርግላችኋለሁ፣ ሙሉን እንድታደምጡት ማለት ነው። ስላዳመጣችሁ እናመሰግናለን። ዲጄ ፋቱ ነበርኩኝ። ዋሎ መልካም ቅዳሜ

መቼም ማንረሳት ሽሽግ ቀረች ብለን መቼም ማንረሳት እንዴት ይዘነጋል ከቶ በዚች ምድር የዩኤል ውለታ የሰይ